አቶ በቀለ ገርባን ጨምሮ በሽብር ወንጀል ክስ የተመሠረተባቸው ሃያ ሁለት የኦሮሞ ፌዴራሊስት ኮንግረስ አመራር አባላትና ደጋፊዎች ጉዳይ በዝግ ችሎት እንዲታይ አቃቢ ሕግ ለፍርድ ቤት ጥያቄ አቅርቧል። የተከሳሽ ጠበቆች ጥያቄው ይህ ሕገ መንግሥታዊ ነው ሲሉ ተቃውመዋል። ባለፈው ሳምንት ሳይቀርቡ የቀሩ አምስት ተከሳሾች ዛሬ ቀርበዋል። መለስካቸው አማሃ ተጨማሪ አለው የኦሮሞ ፌዴራልስት ኮንግረስ ከፍተኛ አመራር አባላት አቶ ጉርሜስ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በሁለቱ የድርጅቱ አባላትና ደጋፊዎች ላይ የመሠረተው ክስ የፍርድ ሂደቱ በዝግ ችሎት ይታይልኝ ሲል የፌዴራል አቃቢ ሕግ ፍርድ ቤቱን ጠየቀ። አቃቢ ሕግ በጽሑፍ ያቀረበው ጥያቄ የተመሠረተው የምስክሮቹን ደህንነት ለመጠበቅ እንደሆነና ይህም በሀገሪቱ ሕግ የተፈቀደ እንደሆነ የሚገልጽ ነው። የተከሳሽ ጠበቆች ይህንን ጥያቄ በጥብቅ ተቃውመዋል። እንደ ጠበቆቹ እምነት ጥያቄው የሀገሪቱ ህገ መንግስት ለተከሰሱ ሰዎች የሚሰጠውን መብት በማያጠራጥር ሁኔታ ይጥሳል። በሕገ መንግሥቱ አንቀጽ ሀያ ቁጥር አንድ ላይ ፍርድ ቤቶች ጉዳዮችን በዝግ ችሎት ሊያዩባቸው የሚችሉባቸውን ሶስት ምክንያቶች በግልጽ አስቀምጠዋል ብለዋል ይህንንም ሲያስረዱ የተከሰሱ ሰዎች ክስ ከቀረበባቸው በኋላ ተገቢ በሆነ አጭር ጊዜ ውስጥ በመደበኛ ፍርድ ቤት ለህዝብ ግልጽ በሆነ ችሎት የመሰማት መብት አላቸው። ሆኖም የተከራካሪዎቹን የግል ሕይወት፣ የህዝብን የሞራል ሁኔታና የአገሪቱን ደህንነት ለመጠበቅ ሲባል ብቻ ክርክሩ በዝግ ችሎት ሊሰማ ይችላል ሲሉ ተከራክረዋል። ጠበቆቹ አክለውም ጉዳዩ በግልጽ ችሎት መታየቱ ከቀረበው ከባድ ክስ አኳያ በህዝብ፣ በዲፕሎማቲኩ ማኅበረሰብና በጋዜጠኞች መሰማቱ ለፍርዱ ሂደት ፍትሐዊነት ጠቃሚ መሆኑን ተከሳሾቹም በተደጋጋሚ እንደገለጹት በችሎቱ ላይ እምነት እንደሌላቸው የተናገሩ በመሆናቸው ግልጽ ችሎት መሆኑ ለፍትሐዊነቱ መታወኛ ይሆናል ሲሉ ተከራክረዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ ውሳኔ ለማሰማት ለነገ ህዳር 7 ቀን 2009 ዓ.ም ተለዋጭ ቀጠሮ ሰጥቷል። ባለፈው ሳምንት በችሎት ሳይገኙ የቀሩት አቶ ገላና ነገራ፣ ጭምሰ አብዲሳ ደረጀ መርጋ፣ ገመቹ ሻንቆና መገርሳ አስፋው የተሰኙ ተከሳሾች ዛሬ ቀርበዋል። አቃቤግ በሃያ ሁለቱ ተከሳሾች ላይ ባለፈው ዓመት ሚያዚያ ወር ላይ የሽብር ወንጀል ክስ እንደመሰረተባቸው አይዘነጋም። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ